የዲ ደብልዩ ዜና። አመሰግናለሁ እሸቴ። ጤና ስጥልን አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹን። የኤርትራ ወታደሮች ምንም እንኳ ወደ ድንበር አካባቢ ቢመለሱም ከኢትዮጵያ ድንበር ጠቅልለው እንዳልወጡ አንድ የአሜሪካ ከፍተኛ ባለስልጣን ተናግረዋል። ይህም የኢትዮጵያ መንግሥት ባለሥልጣናት የኤርትራ ወታደሮች ጠቅልለው ወጥተዋል ካሉት ጋር እንደሚጋጭ ሮይተርስ ዘግበዋል። በፓኪስታን በሁለት የተለያዩ አደጋዎች ከ50 በላይ ሰዎች አለቁም። በደቡብ ምዕራብ ፓኪስታን በአንድ የሕዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ 41 ሰዎች መሞታቸውን የሀገሪቱ ባለሥልጣናት አስታወቁም። አደጋው የደረሰው አውቶቡሱ ከልክ በላይ ሲፈጥን ወደ ድልድይ በመውደቁ ነው ተብሏል። በሌላ ዜና በፓኪስታን በጉዞ ላይ የነበሩ የሃይማኖት ተማሪ የሆኑ ሕፃናት ይጓዙበት የነበረው ጀልባ በመስጠሙ ቢያንስ 10 ሕፃናት ሕይወታቸውን አጥተዋል። ቦምብ የታጠቁ ድሮኖች በአንድ ወታደራዊ ፋብሪካ ላይ ጥቃት ፈጽመዋል ስትል ቴህራን አስታወቀች። በሀገሪቱ ማዕከላዊ ግዛት በምትገኘው ኢስፋሃን በተባለ አካባቢ በተፈጸመ የድሮን ጥቃት በወታደራዊ ፋብሪካው ውስን ጉዳት ደርሷል ተብሏል። በፈረንሳይ የሰራተኛ ማኅበራት ኅብረት በጠሩት አድማ ምክንያት በቀጣዩ ማክሰኞ ከፍተኛ የትራንስፖርት መጨናነቅ እንደሚኖር የሀገሪቱ ባለሥልጣናት አስታወቁም። የሰራተኛ ማህበራቱ አድማውን የጠሩት መንግስት የጥሮታ መውጫ እድሜ ከፍ ለማድረግ የያዘውን እቅድ በመቃወም ነው። ዜና በዝርዝር የኤርትራ ወታደሮች ምንም እንኳን ወደ ድንበር አካባቢ ቢመለሱም ከኢትዮጵያ ድንበር ጠቅልለው እንዳልወጡ አንድ የአሜሪካ ከፍተኛ ባለሥልጣን ተናግሯል። ይህም የኢትዮጵያ መንግሥት ባለሥልጣናት የኤርትራ ወታደሮች ጠቅልለው ወጥቷል ካሉት እንደሚጋጭ ሮይተርስ ዘግቧል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ በኬንያ ባደረጉት ጉብኝት ለጋዜጠኞች በሰጡት መግለጫ ኤርትራን በተመለከተ ወታደሮቻቸው ወደ ድንበር አካባቢ እንደተንቀሳቀሱ እንረዳለን። ጨርሰው እንዲወጡም ተጠይቋል፣ ሲሉ ተደምጠዋል። ይህን ለማረጋገጥ ወይም ለማስተባበል በሮይተርስ የዜና አገልግሎት የተጠየቁት የኤርትራዊ የማስታወቂያ ሚኒስቴር የማነ ገብረ መስቀል ምላሽ ለመስጠት ፈቃደኛ አይደሉም፣ ሲል ዘግቧል። በመቶ ሺዎችን ገድሎ በሚሊዮኖች ያፈናቀለውን የሰሜን ኢትዮጵያ ጦርነት ለማስቆም የተደረገው ስምምነት ተግባራዊ እንዳይሆን የኤርትራ ወታደሮች ከትግራይ ያለመውጣታቸው በእንቅፋትነት እንደሚጠቀስ የገለጸው ሮይተርስ፣ አንድ ስማቸው ያልተጠቀሰ የፌዴራል መከላከያ ባለሥልጣን ትላንት ቅዳሜ ለውጭ ሀገራት ተወካዮች በሰጡት ማብራሪያ ምንም አይነት የውጭ ወታደራዊ ኃይል በሀገራችን የለም ሲሉ ማስተባበላቸውን አክሏል። በቱኒዚያ ጥርስ አልባ ምክር ቤት ተብሎ ከወዲሁ የተፈረጀውን የምክር ቤት አባላት ምርጫ ዛሬ እየተካሄደ ነው። በአዲሱ ምክር ቤት ለሚመረጡ 131 መቀመጫዎች 262 ተወዳዳሪዎች የተመዘገቡ ሲሆን አነስተኛ ቁጥር ያለው መራጭ በዛሬው ዕለት ድምፅ ሲሰጥ ውሏል። የአረብ ስፕሪንግ እየተባለ የሚጠራውን ህዝባዊ አመጽ መነሻ በሆነችው ቱኒዚያ እንደ ጎርጎርሲያውን አቆጣጠር በሐምሌ ወር አጋማሽ በ2021 ወደ ሥልጣን የመጡት ፕሬዚዳንት ቃሲ ሰይድ ፓርላማውን በመበተን ሥልጣናቸውን ከሚገባ በላይ አጠናክረዋል እየተባሉ በሀገሪቱ ተቃዋሚዎች ይተቻሉ። ባለፈው ህዳር ወር በተካሄደው የመጀመሪያው ዙር ምርጫ ለመምረጥ ከተመዘገበው 11 ነጥብ 2 በመቶ ብቻ ነበር የተሳተፈው። በአሁኑ ምርጫ መምረጥ ከሚችሉት ቱኒዚያውያን 7 ነጥብ 8 ሚሊዮን ያሁኑ ይመርጣሉ ተብሎ እንደሚጠበቅ አዣንስ ፍራንስ ፕረስ ዘግቧል። ይህ ዶይቼ ቨለ ነው። በፓኪስታን በሁለት የተለያዩ አደጋዎች ከ57 ሰዎች በላይ አለቁም። በደቡብ ምዕራብ ፓኪስታን በአንድ የሕዝብ ማመላለሻ አውቶቢስ ላይ በደረሰ አደጋ 41 ሰዎች መሞታቸውን የሀገሪቱ ባለሥልጣናት ተናግረዋል። አደጋው የደረሰው አውቶቢሱ ከልክ በላይ ሲፈጥን ወደ ድልድይ በመውደቁ ነው ተብሏል። የላስባል ወረዳ ከፍተኛ ባለስልጣን ሐምዛ እንጁም እንዳሉት ይህ 48 ሰዎች ጭኖ በፍጥነት ይጓዝ የነበረ አውቶቡስ ከሾፌሩ ቁጥጥር ውጭ በመሆን ከድልድይ ምሰሶ ላይ ተላትሞ እሳት በመፈጠሩ አውቶቡሱ ሊጋይ ችሏል። በአደጋው ጉዳት የደረሰባቸው ተሳፋሪዎች አቅራቢያው ወደሚገኝ ሆስፒታል ተወስዷል። በፓኪስታን በደካማ የመሠረተ ልማት አገልግሎትና የመኪኖች ጥገና እንዲሁም በግዴለሽነት በማሽከርከር በርካታ አደጋዎች እየተከሰቱ እንደሆነ የጀርመን ዜና አገልግሎት ዴፒኤ ዘግበዋል። በሌላ ዜና በፓኪስታን በጉዞ ላይ የነበሩ የሃይማኖት ተማሪ የሆኑ ህጻናት ይጓዙበት የነበረው ጀልባ በመስጠሙ ቢያንስ አስር ህጻናት ሕይወታቸውን አጥተዋል። የሞቱት ህጻናት ዕድሜያቸው ከ7-12 ዓመት ነው ተብሏል። ከእነዚህ 50 በትምህርታዊ ጉዞ ላይ ከነበሩት ህጻናት ሰባቱ ጉዳት ደርሶባቸው ወደ ህክምና የተወሰዱ ሲሆን፣ ወደ ስምንት ገደማ አሁንም ደብዛቸው እንዳልተገኘ የኮሃት ወረዳ ኮሚሽነር መሐመድ ኢስላም ተናግረዋል። ባለሥልጣኑ አክለውም የሀገሪቱ ወታደራዊ ጥልቅ ዋናተኞች በሕይወት የተረፉ ካሉ የማፈላለግ ሥራውን እያገዙ ነው ሲሉ መግለጻቸውን ሮይተርስ ዘግበዋል። ቦምብ የታጠቁ ድሮኖች በአንድ ወታደራዊ ፋብሪካ ላይ ጥቃት ፈጽመዋል ስትል ቴራን አስታወቀች። በሀገሪቱ ማዕከላዊ ግዛት በምትገኘው ኤስፋሃን በተባለ አካባቢ በተፈጸመ የድሮን ጥቃት በወታደራዊ ፋብሪካው ውሱን ጉዳት ደርሶበታል ተብሏል። ድሮኖቹ የእስራኤል ሳይሆኑ እንደማይቀሩ የቴህራን ባለስልጣናት ቢጠረጥሩም የሀገሪቱ የመከላከያ ሚኒስቴር ግን በዚህ ጉዳይ ላይ ዝርዝር መረጃ ከመስጠት መቆጠቡን አዣንስ ፍራንስ ፕረስ ዘግቧል። ይሁን እንጂ ሚኒስቴር መስሪያ ቤቱ በሦስት ድሮኖች በተፈጸመ ጥቃት በህንፃው ጣሪያ ውሱን ጉዳት ከማድረሱ ውጪ የደረሰ ጉዳት የለም ብሏል። አንዷን ድሮን መትቶ እንደጣለም አክሏል። የሀገሪቱ መንግስታዊ ቴሌቪዥን በአንድ መንገደኛ የተቀረጸ ቪዲዮ ያሳየ ሲሆን በተንቀሳቃሽ ምስሉ መረጃ መሰረት ጥቃቱ የተከናወነው በዱረን እንደሆነ ተረጋግጧል ብሏል። ትሄራን በተለያዩ ጊዜያቶች የተቀነባበሩ ጥቃቶች በእስራኤል እንደተፈጸሙባት ትከሳለች። እንደ አውሮፓውያኑ አቆጣጠር በሚያዚያ ወር 2021 ከመሬት ስር ሲገነባ የነበረው የኒክሌር ኃይል ማመንጫ እና ከዚህ ቀደምም በ2020 የኢራን ከፍተኛ የኒክሌር ተመራማሪ ግድያ በእስራኤል እንደተፈጸመ ኢራን ትከሳለች። የእስራኤል ባለሥልጣናት በበኩላቸው ኢራን ለአካባቢው ሰላም ስጋት እንደሆነች ይናገራሉ። በፈረንሳይ የሠራተኛ ማኅበራት ኅብረት በጠሩት አድማ ምክንያት በቀጣዩ ማክሰኞ ከፍተኛ የትራንስፖርት መጨናነቅ እንደሚፈጠር የአገሪቱ ባለስልጣናት አስታወቁም። የሰራተኛ ማኅበራቱ አድማውን የጠሩት መንግሥት የጥሮታ መውጫ ዕድሜ ከፍ ለማድረግ የያዘውን ዕቅድ በመቃወም ነው። የፈረንሳይ የትራንስፖርት ሚኒስቴር ስሌመንት ባውን ለጋዜጠኞች እንዳሉት የሕዝብ ትራንስፖርት ከባድ ይሆናል። በጣም ከባድ ከፍተኛ መስተጓጎል እንደሚኖር እንጠብቃለን ሲሉ ተናግረዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በሀገሪቱ አሁን ያለው የጥሮታ መውጫ ዕድሜ ሁለት ዓመት ጨምሮ 64 እንዲሆን ወስነው ለተግባራዊነቱ እየተንቀሳቀሱ እንደሚገኙ ዜናው አክሏል። መንግሥት የጥሮታ ዕድሜውን እንደ ጎርጎሮሳውያኑ አቆጣጠር እስከ 2030 ቀስ በቀስ እየጨመረ የመውጫ ዕድሜውን ከፍ ለማድረግ እቅድ ይዟል። ሰራተኞች ከዚህ ቀደም ሙሉ የጡረታ አበል ለማግኘት ለ42 ዓመታት መዋጮ እንዲያደርጉ የሚደነግገው ህግም ከ217 ዓ ም ጀምሮ 43 ዓመት ይደረጋል ተብለዋል። ይህንን በመቃወም የሀገሪቱ ሰራተኛ ማኅበራት ኅብረት ለመጪው ማክሰኞ ሰፊ አድማ መጥራታቸውን ሮይተርስ ዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን ለሦስት ቀናት ጉብኝት ወደ መካከለኛ ምስራቅ አምርተዋል። ጉብኝታቸው በእስራኤልና በፍልስጤም መካከል ግጭት በተቀሰቀሰበት በእስራኤልና ኢራንም መቆራቆሱ በጋመበት ጊዜ የሚካሄድ ጉብኝት ነው ተብሏል። ብሊንከን ዛሬ ካይሮ የገቡ ሲሆን ነገ ሰኞ ወደ ኢየሩሳሌም በማቅናት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በጋራ አገራዊ ጉዳይና ከፍልስጤም ጋር ያለውን የሰላም ድርድር ለማስቀጠል የሚቻልበት ዘዴ ላይ ይመክራሉ ተብሏል። የውጭ ጉዳይ ሚኒስትሩ ወደ ራማላህ በማምራትም ከፕሬዝዳንት መሐመድ አባስ ከሌሎች ባለሥልጣናትና የሲቪክ ማኅበራት አባላት ጋር ለመወያየት ማቀዳቸውን ሮይተርስ ዘግቧል። ይህ ዶይቸ ቨለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን በድጋሚ ላስታውሳችሁ። የኤርትራ ወታደሮች ምንም እንኳ ወደ ድንበር አካባቢ ቢመለሱም ከኢትዮጵያ ድንበር ጠቅልለው እንዳልወጡ አንድ የአሜሪካ ከፍተኛ ባለስልጣን ተናግረዋል። ይህም የኢትዮጵያ መንግስት ባለስልጣናት የኤርትራ ወታደሮች ጠቅልለው ወጥተዋል ካሉት ጋር እንደሚጋጭ ሮይተርስ ዘግቧል። በፓኪስታን በሁለት የተለያዩ አደጋዎች ከ50 በላይ ሰዎች አለቁም። በደቡብ ምዕራብ ፓኪስታን በአንድ የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ 41 ሰዎች መሞታቸውን የሀገሪቱ ባለሥልጣናት አስታወቁም። አደጋው የደረሰው በአውቶቢሱ ከልክ በላይ ሲፈጥን ወደ ድልድይ በመውደቅ ነው ተብለዋል። በሌላ ዜና በፓኪስታን በጉዞ ላይ የነበሩ የሃይማኖት ተማሪ የሆኑ ህፃናት ይጓዙበት የነበረው ጀልባ በመስጠሙ ቢያንስ አስር ህፃናት ሕይወታቸው አጥተዋል። ቦምብ የታጠቁ ድሮኖች በአንድ ወታደራዊ ፋብሪካ ላይ ጥቃት ፈጽሟል ስትል ቴህራን አስታወቀች። በአገሪቱ ማዕከላዊ ግዛት በምትገኘው ኢስፋሃን በተባለች አካባቢ በተፈጸመ የድሮን ጥቃት በወታደራዊ ፋብሪካው ውስን ጉዳት ደርሷል ተብሏል። በፈረንሳይ የሰራተኛ ማኅበራት ኅብረት በጠሩት አድማ ምክንያት በቀጣዩ ማክሰኞ ከፍተኛ የትራንስፖርት መጨናነቅ እንደሚኖር የሀገሪቱ ባለሥልጣናት አስታወቁም። የሰራተኛ ማህበራቱ አድማውን የጠሩት መንግሥት የጥሮታ መውጫ ዕድሜ ከፍ ለማድረግ የያዘውን እቅድ በመቃወም ነው። አድማጮች፣ ዜናው በዚህ አበቃም።